Economiu, amo. የኢትዮጵያ መንግስት በሚከተለው የልማታዊ መንግስት መርህ የሀገሪቱ ኢኮኖሚ ሁለት መልክ ያለው እንደነበር ይናገራል። በአንድ በኩል ተከታታይነት ያለው እድገት የተመዘገበበት ሲለው፣ በአንጻሩ ደግሞ የፍትሐዊ ተጠቃሚነት እጦት ተንሰራፍቶ ሀገሪቱን ለማክሮ ኢኮኖሚ መዛባት ዳርጓታል፣ ቅርቃር ውስጥ ማስገባቱ ነው ሲል ይገልጸዋል። የማክሮ ኢኮኖሚው ሚዛን መዛባት መገለጫዎችም ከፍተኛ የውጭ ምንዛሬ እጥረት፣ እያሻቀበ የመጣ ሀገራዊ የዕዳ ክምችት ኑሮን አልቀመስ ያደረገው የዋጋ ግሽበትና የገንዘብ የመግዛት አቅም መዳከም ብሎም መንግስት ለግሉ ዘርፍ በቂ ገንዘብ ማቅረብ አለመቻሉ ሆነው ተተንትነዋል። ኢትዮጵያ በመጀመሪያው የእድገትና የመለወጥ የአምስት ዓመት የተለጠጠ ቅድ ውጥኗ ሰፊ እንደነበር ይነገራል። እንዲህ ያለው የኢኮኖሚ ችግርም ይገጥመኛል የሚል ቅድመ ትንበያም አልነበራትም። ብሔራዊ የኢኮኖሚ ባለሙያውና በምጣኔ ሀብት ዙሪያ አራት መጽሐፍቶችን የጻፉት አቶ ጌታቸው አሰፋም የሚያስታውሱት ይህንኑ ነው በሀያ ሀያ ዝቅተኛ መካከለኛ ገቢ ሀገራት ተርታ እንሰልፋለን ነበረ። ቀጥለው ሀያ ሀያ አምስት አደረጉት። አሁን ደግሞ ሀያ ሰላሳ አስገብተውታል። ጠቅላይ ሚኒስትሩ በቅርብ ጃፓን ነው እና ኮሪያ በሄዱበት ጊዜ ደግሞ በሚቀጥሉት ከአምስት እስከ አስር አመት ውስጥ ከአምስቱ የአፍሪካ የዳበረ ኢኮኖሚ ሀገራት ውስጥ ኢትዮጵያን እናሰልፋለንም ያሉበት ሁኔታ አለ። ይህም በመሆኑና የታሰበው ባለመሳካቱ አሁን አዲስ ሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር መተግበር አለበት ተብሎ ሰፊ እንቅስቃሴ ተጀምሯል። የጠቅላይ ሚኒስትር አብይ አህመድ ጥቁምታም ይኸው ነው። በዚህ በምንገነባው የኢኮኖሚ ስርዓት ውስጥ ዋነኛው እሳቤ ገበያ መር ካፒታሊስታዊ ስርዓት መገንባት መንግስት ይህንን ፈጽመዋለሁ ያለውን ሀገር በቀል ኢኮኖሚ ማሻሻያ ገቢራዊ ለማድረግ ወደ ሶስት መሰረታዊ የተሰናሰሉ ማሻሻያዎችን አከናውናለሁ ብሏል። የገንዘብ ሚኒስትር ዴታው ዶክተር ኢዮብ ተካለኝ ከሰሞኑ እነዚህን ጉዳዮች ምን እንደሆኑ በግልጽ ከነ የሚጠበቅባቸው ውጤት ጋር አብራርተውም ነበር። መጀመሪያ የማክሮ ኢኮኖሚ ማሻሻያ ነው። ቀጥሎ መዋቅራዊ ማሻሻያዎች አሉ። ከዛ ደግሞ የዘርፍ ማሻሻያዎች አሉ። አንዱ ማሻሻያ በቁንጽል ብቻውን ውጤታማ አይሆንም እና ሙሉ ሆኖ ተግዳሮቶች በዝርዝር በሚፈታ መልኩ እና በተናበበና በተዋሃደ መልኩ የሚደረግ ማሻሻያ ነው መሆን ያለበት። ስለዚህ በጣም ሆሊስቲክ የሆነ ኮምፕሬንሲቭ የሆነ የሪፎርም አጀንዳ ነው መንግስት የቀረጸው። የማክሮ ኢኮኖሚ ማሻሻያው የውጭ ምንዛሪ ኢምባላንሱን፣ የዋጋ ግሽበቱን፣ የፋይናንስ አቅርቦቱን እንዲሁም የእዳ ጫናውን ያያል። መዋቅራዊ ማሻሻያዎቹ ደግሞ በአጠቃላይ ኢትዮጵያ ውስጥ ቢዝነስ መስራት ከባድ ነው ስንል የቆየ ነውን ነገር በዝርዝር አይቶ እነዛን ማነቆዎች የሚፈታ ነው የሚሆነው። የዘርፍ ማሻሻያ ደግሞ አማራጮቹን በማስፋት እና ምርታማነትን በማሳደግ ስራ የሚፈጥር ድህነትን የሚቀንስ ግን ቀጣይነትም ያለው የኢኮኖሚ እድገት ለማምጣት የሚሰራ ነው። ብሔራዊ የኢኮኖሚ ባለሙያው አቶ ጌታቸው አሰፋ ማንኛውም መንግስት የኢኮኖሚ ፖሊሲ የሚሆን ማሻሻያ ሲቀርጽ የብሔራዊ ኢኮኖሚ አለካክ ስርዓት ቁልፍ የሆኑ ሶስት መሰረታዊ ጉዳዮችን በጥልቀት መመርመርና መተንተን እንዳለበት ለዲ ደብልዩ ሲናገሩ፣ አንደኛ የምርት መጠንን ማለትም የግብርና፣ የኢንዱስትሪና የአገልግሎትን፣ ሁለተኛ የገቢ መጠንን ማለትም የሰራተኛውን የደሞዝና የባለሀብቶችን የትርፍ ህዳግ ድምር ማስተንተን ፣ ሶስተኛ ደግሞ የወጪ መጠን አለካከን፣ ይህም ማለት የዜጎችን የፍጆታ ወጪ፣ የድርጅቶችን የኢንቨስትመንት ወጪ፣ የመንግስትን የልማት ወጪና የገቢና ወጪ ንግድ ድምርን በበሳል ባለሙያዎች ማስተንተን አለበት ነው የሚሉት የአዲስ አበባ ዩኒቨርሲቲው የኢኮኖሚ ባለሙያ ፕሮፌሰር አለማየሁ ገዳም። በዚህ ሳምንት ይህንን የመንግስትን አዲስ ሀገር በቀል የኢኮኖሚ ማሻሻያ አስመልክቶ ባወጡት ጠጠር ያለ የትችት ሀሳብ የፖሊሲው ማሻሻያ እንደተባለው ሀገር በቀል ነው ማለት አይቻልም ብለዋል። ለምንቢ ባላሉ ባለሙያው ነገርየው የዓለም አቀፉን የገንዘብ ተቋም ወይም አይኤምኤፍ በማደግ ላይ ያሉ ሀገራትን ኢኮኖሚ ለማሻሻል የሚያደርገው ውጥን ቅጂ የሚመስል በመሆኑ ነው። ምክንያቱም በትክክል በሀገሪቱ ውስጥ ያለውን ነባራዊ የኢኮኖሚ ችግር ምን እንደሆነ ከመረዳት የሚጀምር አይደለም ብለዋል። አቶ ጌታቸው አሰፋም አዲሱ ነገር አይታያቸውም። ያለፈው የኢህአዴግ መንግስት የሚከተለው የነበረው የምርት ገበያዎችን ወደ ነጻ ገበያ ኢኮኖሚ ስርዓት በመከተል ሳይሆን በድጋፍ ልክ ድጋፍ በመስጠት ለተወሰኑ የኢኮኖሚ ሴክተሮች፣ በዛ መሰረት ኢኮኖሚውን ለማሳደግ ነው ጥረት ሲያደርጉ የነበሩት። አዲሱም ኢህአዴግ ወደፊት ሪፎርም አደርጋለሁ የሚለው በብዛት ድጋፍን ለግል አምራቾች ድጋፍ በመስጠት ኢኮኖሚው እንዲያድግ ጥረት አደርጋለሁ ያለ ስለሆነ ካለፈው ኢህአዴግ ስርዓት አካሄድ ምንም የተለየ አይደለም ወደ ነጻ ገበያ ኢኮኖሚ የመጠጋት አዝማሚያ አላሳይም። ልማታዊ መንግስት የሚለውን ፍልስፍና አሁንም እንደተከተለው ነው። ካለፈው ምን ልዩነት እንዳለው ለማየት እንኳን በሚያዳግት ደረጃ ተመሳሳይ ናቸው ብዬ ነው እኔ በእኔ በኩል የምደመድመው። ፕሮፌሰር አለማየሁ ገዳ ሪፎርሙ ከስሁት የእድገት ትንታኔ የሚነሳ ነው ይላሉ። በዚሁ ጥራዝ ውስጥ የጠቅላላ የሀገር ውስጥ ምርቶችን በተጋነነ ትንታኔ ተመልክቷል። መንግስት በግብር አሰባሰብ ላይ የተሳሳተ ትንበያ ወይም እቅድ እንዲያስቀምጥና እዳን የመሸከምና የመቋቋም አቅሙንም በውል እንዳይገነዘብ አድርጎታል። ከዚህም ሲሻገር በካዝና ውስጥ የሌለ ቁጠባ እንዳለ ተደርጎ መቅረቡና የድህነትን ስፋት በቅጡ አለመገንዘብ ለገንዘቡና ለመግለጹ አሳንሶም የማየት ችግር ጎልቶበታል ብለዋል። እነዚህን መሰረታዊ ጭብጦችም የማሻሻያው መሰረት ሆነው አላገኘናቸውም ሲሉ ሞግተዋል። ይህንን ሀሳብ የሚያጠናክሩት ሌላኛው የኢኮኖሚ ባለሙያ አቶ ጌታቸው አሰፋም የማሻሻያ ውጥን ግልጽነትም የጎደለው ስለ መሆኑን የታዘቡት የፖሊሲ ግቡ ምንድን ነው፣ የፖሊሲ መሳሪያ ውስጥ ምንድን ነው በሚል መንግስት ተንትኖ ያቀረበልን ነገር የለም። እንደውም ድብልቅልቅ ያለ የኢኮኖሚክ ሪፎርሙ ውስጥ ሰፕላይ ሳይድ ኢኮኖሚክ ፖሊሲ ነው ወይስ ዲማንድ ሳይድ ኢኮኖሚክ ፖሊሲ ነው? የፍላጎት ጎን ነው ወይስ ደግሞ የአቅርቦት ጎን ኢኮኖሚ ፖሊሲ ነው ተብሎ እንኳን ተለይቶ አልተያዘም። መንግስት እየዘረጋ ያለው ሀገር በቀል የኢኮኖሚ ማሻሻያ በተለይም በማዕድና ቱሪዝም ዘርፎች ላይ የላቀ ተጠቃሚነትን እንደሚያመጣ ታሳቢ አድርጓል። እንደ ፕሮፌሰር አለማየሁ ገዳ ትንተና መንግስት ያላያቸው ያሏቸውን የመነሻ ችግሮች በትክክል ተገንዝቦና ተመልክቶ ወደ ተግባር ለመግባት ፖለቲካዊና ኢኮኖሚያዊ፣ ሳይንሳዊና ቴክኖሎጂያዊ፣ ባህላዊና አካባቢያዊ ሀቆችን በተለይም የውጭ የሀብት ምንጮችን እጅግ አስፈላጊ የሆኑት ላይ እንጂ የቅንጡ ሸቀጦች ላይ የሚያደርገውን ምልከታም እንዲያሰፋ ይጠቁማል። ይህንን ብለውም ማሻሻያው በተለይ በውጭ ገበያ ልውውጥ ረገድ ተስፋ እንዳለው የመንግስት የሀብት አስተዳደር አቅምንም እንደሚያሳድግና ከውጭ በሚገቡ እቃዎች ምና ምርቶች ላይም ጠቃሚ የሆነ አቅጣጫ እንደሚያስቀምጥ እምነት እንዳላቸው አብራርተዋል። ባለሙያው በቀጣይ ሊደረጉ ይገባል ያሏቸውን ጭምቅ ሀሳቦችንም ሰንዝረዋል። በዚህም የሪፎርም ውጥኑን ዳግም መቃኘት፣ በጠንካራ የሰው ኃይል የሚመራ የፕሮጀክት ትንተናና የግምገማ ጽሕፈት ቤት ማዋቀር፣ ከመንግስት ውጭ በሆኑ ወገኖች የሚሰነዘረው የፖሊሲ ምርመራና ትንተናን ያለመቀበልና ያለማድመጥ ችግርንም ማስወገድ ተገቢ ነው ብለዋል። አቶ ጌታቸው አሰፋም ይህንኑ ነው የሚያጠናክሩት። የውጭ ሰዎች ይመጡና ወይም ደግሞ የአይምኤፍ ወይም የወርልድ ባንክ ሰዎች ይመጡና ኢኮኖሚው ሳይጠና የአገሪቱ ያለችበት ሁኔታ ምን እንደሆነ ሳይታወቅ እዚህ ሀገር አሉ ከሚባሉት ታዋቂ የኢኮኖሚ ተንታኞች ጋር ሳይወያዩና ነገሩ የአገሪቱ ተጨባጭ ሁኔታ ምን እንደሆነ ሳይታወቅ እነሱ ቁጥር ላይ ነው የሚያተኩሩት። በቁጥር ላይ ብቻ ተመርኩዘው ነው ለመንግስትም ምክርም የሚሰጡት፣ ድጋፍም የሚያደርጉት። መንግስትም ያንን እነሱ ቁጥር ላይ ተንተርሰው የሰጡትን የኢኮኖሚ ትንተና እንጂ የሚያየው። ገበያ ውስጥ ምን አለ፣ የሀገሪቱ ተጨባጭ ምን ይመስላል የሚለውን ነገር እኔ በፍጹም የተመለከተው አይመስለኝ በዚህም ምክንያት ነው ገበያው በጣም የተዛባና አንዴ ወደ ላይ ይወጣል፣ አንዴ ወደ ታች ይወርዳል። እንደዚህ አይነት ሁኔታ የምናይበት ፕሮፌሰር አለማየሁ ገዳ በመጨረሻ የሚያስቀመጡት የቢሆን አመላካች ሀሳባቸው በቀጣዮቹ አምስትና አስር ዓመታት ውስጥ ከእርዳታና ከውጭ የገንዘብ ጥገኝነት በዘላቂነት እንዴት መላቀቅ እንደሚቻል የሚያመላክት የፋይናንስ ስርዓት ስልት ወይም ስትራቴጂ መዘርጋት አንዱ ነው። ብሔራዊ የኢኮኖሚ ባለሙያው አቶ ጌታቸው አሰፋ ደግሞ ይህ የኢኮኖሚ ሪፎርም እንደ ሌላው ጊዜ መለማመጃ ወይም ቤተ ሙከራ ሆኖ እንዳያልፍ እነዚህ ቢደረጉ ይበጃል የሚል ሀሳብ ሰንዝረዋል። ኢኮኖሚው በባለሙያ በትክክል ተጠንቶ የዚች ሀገር ኢኮኖሚ የዛሬ 30 ዓመት ሲንግል ዲጂት ወይም ደግሞ ጠቅላላ ጂዲፒው ከ10 እስከ 15 የነበረ ዛሬ ሁለት ተኩል ትሪሊየን ደርሷል። ይህን አይነት እድገት ሪሊ ይቺ ሀገር አስመዝግባለች ወይ? አስመዝግባ እስከሆነ በከተሞች ነው በገጠር ነው እድገቱ የተመዘገበው? በገጠር ምን ያህል ተመዘገበ? በከተማ ምን ያህል? በባለሙያ መጠናት አለባት። በሁለተኛ ደረጃ ምን ጽንሰ ሀሳብ መነደፍ አለበት? በምን አይነት የኢኮኖሚ ስርአት ሀገሪቱ ብትመራ ልማታዊ መንግስትን የምንከተል ከሆነ ቢ መንግስት በሪሶርስ አሎኬሽኑ ላይ ትልቅ ድርሻ ሊኖረው ይችላል። ወደ ሊብራል ኢኮኖሚ ምንሄድ ከሆነ ደግሞ ለማርኬቱና ፕራይስ ዲተርምንድ የሚሆነው በማርኬት ሲስተም ይሁን በሚለው ሊሄድ ይችላል። ከነ ከሁለቱ ወይም ደግሞ በሁለቱ መሀል የትኛው ቅንብር ይሻላል የሚለው ነገር በካድሬ መወሰን ያለበት ጉዳይ ሳይሆን በኢኮኖሚ ባለሙያዎች በከፍተኛ ደረጃ ተጠንቶ ለመንግስት ወይም ደግሞ ለህዝቡም ቀርቦ መታየት አለበት። ከዛ በኋላ ነው ወደ ፖሊሲ የምትመጣው። በጣም የሚያሳዘነው የኢትዮጵያ ኢኮኖሚ አሁን ያለበት ሁኔታ የመንግስትንም ሪፎርም እኔ ያላደነኩበት ምክንያት ፅንሰ ሐሳቡ ምን እንደሆነ ሳይታወቅ ነው ፖሊሲ የሚቀረጸው። ፖሊሲ ግን ከፅንሰ ሐሳብ ነው የሚመነጨው። ተጨባጭ ሁኔታ ታጠናለህ። ከተጨባጭ ሁኔታ ተነስተህ ፅንሰ ሐሳብ ትነድፋ አለ ወይም ደግሞ በተነደፉ ፅንሰ ሀሳቦች በየትኛው ልሂድ ብለህ እንትን ትላለህ። ከዛ ፖሊሲ ትቀርጻለ፣ ፖሊሲህን ወደ እቅድ ትተረጉማለ፣ ከቅድ ወደ ተግባር ትሄዳለ። እነኚህን ስቴፖች ወይም ደግሞ ደረጃዎች የጠበቀ አካሄድ እስከ ዛሬ ሄደን አናቅም። ስለዚህ ተጠንቶ ካልተከሄደበትስ ተቀረ እኔ ሪፎርሙ ሙከራ ነው የሚሆነው ህዝብ ደግሞ መቶ ሚሊዮን ህዝብ ሁልጊዜ ቤተ ሙከራ መሆን የለበት። እንደማየው ግን የመንግስት አካሄድ አሁን እንደ ቤተ ሙከራ ነው። አድማጮች፣ ለዛሬው የተዘጋጀው መሰናዷችን ይህንን ይመስል ነበር። ሰለሞን ሙጨ ነኝ። ጤና ይስጥልኝ።